አንድ መቶ ሰላሳ ሰባት ኢትዮጵያውያን በህገወጥ መንገድ ወደ ኬንያ እንዲገቡ ያደረጉ ሁለት ግለሰቦች ዛሬ ኬንያ ፍርድ ቤት ቀረቡ። የጀጃፍና ቻኮ ጆሎ ዛሬ በናይሮቢ ማካራ ፍርድ ቤት ቀርበው ፖሊስ ማንነታቸውን አጥንቶ ስላቀረበ የሳምንት ቀጠሮ ሰጥቷል ተብሏል። ሁለተኛው ተከሳሽ ጃኮ ጂሎ የልጆች አባት ነኝ፣ ፍርድ ቤቱ የቦንድ ፈቃድ ይሰጠኛል ብሎ ቢጠይቅም የችሎቱ ዳኛ ማንነታቸው እስኪጣራ ቦንድ ልፈቅድላቸው አልችልም በማለት ለመጪው ሰኞ ኅዳር 11 ቀን 2010 ዓ.ም ቀጠሮ ሰጥቷል። ገልሞ ዳዊት ከናይሮቢ ዝርዝር ዘገባ ይዟል። ደጀኔ ቻፋና ቻኮ ጂሎ በኬንያ ፖሊስ ቁጥጥር ስር ከዋሉ ሳምንት አልፈዋል። ሁለቱ ግለሰቦች የተከሰሱት 137 ኢትዮጵያውያንን ወደ ኬንያ በህገ ወጥ መንገድ በማስገባታቸው ነው ተብለዋል። ዛሬ ጠዋት በናይሮቢ መካደራ ፍርድ ቤት ቀርበው የነበሩ ቢሆንም ፖሊስ ማንነታቸውን አጣርቶ ስላልጨረሰ የአንድ ሳምንት ጊዜ ይሰጠኝ ሲል አቃቤ ሕግ ጠይቋል። በዚህም መሰረት ፖሊስ የሁለቱን ግለሰቦች ማንነት እንዲያጣራ የችሎቱ ዳኛ ለሰኞ የዳር 11 ቀን 2010 ዓ.ም ቀጠሮ ሰጥተዋል። ደጀኔ ቻፋ ቻምፒዮንና ቻኮ ጅሎ የኬንያ ዜጋ መሆናቸውን የሚያሳይ መታወቂያ ቢኖራቸውም፣ ተከሳሾቹ መታወቂያውን እንዴት እንዳገኙ እስካሁን የቀረበ ማስረጃ የለም። በተጨማሪም የመጀመሪያ ተከሳሽ ደጀነ ጫፋ ኢትዮጵያዊ ስም ስላለው የኬንያ ይሁን የሌላ ሀገር ዜጋ ፖሊስ በማጣራት ላይ መሆኑ ታውቋል። በሚመጣው ሰኞ የተከሳሾቹ አሻራና ሌሎች ማንነታቸውን የሚያሳዩ መረጃዎች እንዲቀርቡ ዳኛው ጠይቀዋል። ሁለተኛው ተከሳሽ ቻኮ ጅሎ ለችሎቱ እኔ የልጆች አባት ነኝ ብሎ ፍርድ ቤቱ በመያዣ ቦንድ እንዲለቀው ቢጠይቅም ጥያቄውን የሰውን ችሎቱ ውድቅ አድርጎበታል። የዛሬ ሳምንት ኬንያ ፍርድ ቤት ቀርቦ የተፈረደባቸው 137 ኢትዮጵያውያን በአሁኑ ወቅት ናይሮቢ ኪማት እስር ቤት ውስጥ ይገኛሉ። ደጀነ ጫፋና ቻኮጅሎ ጥፋተኛ ሆነው ከተገኙ በኬንያ ሕግ መሰረት እስከ 30 ዓመት እስራት ወይም የ30 ሚሊዮን የኬንያ ሽልን ቅጣት ሊወሰንባቸው ይችላል ተብለዋል። ለአሜሪካ ድምጽ ገልሙዳዊት ከናይሮቢ